መጽሐፈ ኢዮብ ምዕራፍ ስድስት ኢዮብም መለሰ፣ እንዲህም አለ። ትካዜዬ ምነው በተመዘነ ኖሮ፣ መከራዬም ሁሉ ምነው በሚዛን ላይ በተደረገ ኖሮ፣ ከባሕር አሸዋ ይልቅ ይከብድ ነበርና፣ ስለዚህ ቃሌ ደፋር ሆኖአል። ሁሉን የሚችል የአምላክ ፍላጻ በሥጋዬ ውስጥ ነው፣ መርዙንም ነፍሴ ትጠጣለች። የእግዚአብሔር ድንጋጤ በላዬ ተሰልፎአል። በውኑ የሜዳ አህያ ሣር ሳለው ይጮኻልን? ወይስ በሬ ገለባ ሳለው ይጮኻልን? የማይጣፍጥ ነገር ያለ ጨው ይባላልን? ይበላልን? ወይስ የእንቁላል ውሃ ይጥማልን? ሰውነቴ ትነካው ዘንድ እንቢ አለችው፣ እንደሚያስጸይፍ መብል ሆነብኝ። ልመናዬ ምነው በደረሰልኝ፣ እግዚአብሔር ምኞቴን ምነው በሰጠኝ። እግዚአብሔርም የሚያደቀኝ ዘንድ እጁንም ለቅቆ ያጠፋኝ ዘንድ ወድዶ ቢሆን ኖሮ መጽናናት በሆነልኝ ነበር፣ በማይራራ ሕመም ሐሴት ባደረግሁ ነበር። የቅዱሱን ቃል አልካድሁምና እጠብቅ ዘንድ ጕልበቴ ምንድር ነው? እታከስም ዘንድ ፍጻሜ ምንድር ነው? ጉልበቴ የድንጋይ ጉልበት ነውን? ሥጋዬስ እንደ ናስ ነውን? በውኑ ረድኤት በእኔ እንደሌለ ጥበብም ሁሉ ከእኔ ዘንድ እንደ ተባረረ አይደለምን? ሁሉውን የሚችለውን የአምላክን መፍራት ለሚተው ለመዛል ለቀረበው ስንኳ ወዳጁ ቸርነትን ሊያሳይ ይገባል። ወንድሞቼ እንደ ፈፋ እንደሚያልፈፋ ሐሰተኞች ሆኑብኝ። ከበረዶ የተነሣ ደፈረሱ፣ አመዳይም ተሰወረባቸው። ፀሐይ በተኰሰች ጊዜ ይደርቃሉ፣ በሙቀትም ጊዜ ከስፍራቸው ይጠፋሉ። በየዳርቻቸውም የሚሄዱ ነጋዴዎች ፈቀቅ ይላሉ። ወደ በረሃ ወጥተው ይጠፋሉ። የቴማን ነጋዴዎች ተመለከቱ፣ የሳባ መንገዶችም ተጠባበቁአቸው። ተስፋ አድርገዋቸው ነበርና አፈሩ። ወደዚያ ደረሱ እፍረትም ያዛቸው። አሁንም እናንተ እንደዚሁ ሆናችኋል፣ መከራዬን አይታችሁ ፈራችሁ። በውኑ አንዳች ነገር አምጡልኝ? ወይስ ከብልጥግናችሁ ስጦታ አቅርቡልኝ ወይስ ከጠላቴ እጅ አስጥሉኝ፣ ወይስ ከአስጨናቂው እጅ አድኑኝ። አልኋችሁን አስተምሩኝ፣ እኔም ዝም እላለሁ፣ የተሳሳቱትንም ንገሩኝ። የቅንነት ቃል እንዴት ኃይለኛ ነው! የእናንተ ሙግት ግን ምን ይገሥጻል? ተስፋዬ የሌለው ሰው ንግግር እንደ ነፋስ ነውና ቃሌን ትገሥጹ ዘንድ ታስባላችሁን? በድሀ አደጉ ላይ ዕጣ ትጣጣላላችሁ፣ ለወዳጆቻችሁም ጉድጓድ ትቈፍራላችሁ። አሁንም እባካችሁ ወደ እኔ ተመልከቱ፣ በፊታችሁም ሐሰት አልናገርም። እባካችሁ ተመለሱ፣ በደል አይሁን፤ ጽድቄ በዚህ ነገር ነውና አንድ ጊዜ ተመለሱ። በውኑ በአንደበቴ በደል ይገኛልን? አፌስ ተንኰልን ይለይ ዘንድ አይችልምን?